ማህደረ ዜና የዘመን ዑደት የቀመር ስሌት ግዳልና የኢትዮጵያውያን 2007 ላይ መጣ ሄደ ግን ታሪካዊ ጠላት የሚባባሉት ኢትዮጵያና ግብጽ ታሪካዊ ስምምነት የመፈራረማቸው ታሪክ ሲተረክ ያን ዘመን አለመዘከር አይቻልም። የነጻ ምርጫ ታሪክ ሲወሳም የኢትዮጵያ ገዢ ፓርቲ ኢህአዴግና ተባባሪዎቹ የመቶ በመቶ ድል አስመዘገቡ የመባሉ ታሪክ መጠቀሱ ከአርብ እኩለሌት በኋላ ታሪክ የሆነው ታሪካዊ ዓመት መነሳቱ እርግጥ ነው። ኢትዮጵያውያን በገፍ የመሰደዳቸው በየደረሱበት የመሞት መሰቃየታቸውን አሳዛኝ ታሪክን ሁለት ሺህ ሰባት። ከብዙ ቀዳሚዎቹ ወርሶም በተራው አውርሶ ከመሰናበቱ ሌላም በእርግጥ ከቀዳሚ ተከታዮቹ የሚለይበት ነገር የለም። ሰላሳ ስደተኛ ባንዴ በአንድ አሸባሪ ቡድን የመቀላት መገደላቸው ዘግናኝ ታሪክ ግን የዚያ ታሪካዊ ዓመት ታሪክ ብቻ ነው። የኢትዮ አሜሪካ የዘመናት ታሪክ በፕሬዚደንት ባራክ ኦባማ ታሪካዊ ጉብኝት አዲስ ታሪክ የማከሉ ሐቅም የከቅዳሜ በኋላው አምና ብቻ ታሪክ ነው። በጎሉ ፖለቲካዊ ክስተቶቹም ላፍታን ዘክረው የህዝብ ተወካዮችና የፌዴሬሽን ምክር ቤቶች የ2007 ስራቸውን የጀመሩት ሁሌም እንደሚሆነው አዲሱን ዓመት የመቀበያው ድግስ ፌስታ ጭፈራ ሸብረብ የመልካም ምኞት መግለጫ የቅድ ቃል ኪዳኑ ጋጋታም ቀዝቀዝ ደብዘዝ ሲል ነበረ። መስከረም ማብቂያ ምክር ቤቶቹ ከ2003 ጀምሮ እንደለመድ ነው አንድ የተቃዋሚ ፓርቲ እንደ ራሴን ብቻ ይዘው የአዲሱን ዓመት ሥራ አንድ ሲሉ ፕሬዚደንት ሙላቱ ተሾመ ለኢትዮጵያ ሕዝብ ያስተላለፉት መልእክትም ያው አዲስ ዓመት ነውና በአብዛኛው ደግ ደጉን አመልካች ነበረ። ፕሬዚደንቱ በተለይ ለግድሞት ስለታቀደው ምርጫ የተናገሩት በ546 ተወካዮች መካከል ለወሬ ነጋሪ በአንድ ድምፅ ብቻ የተወከለው አማራጭ ፖለቲካም በ2007 የተሻለ ውክልና ሳያገኝ አይቀርም የሚል ጭላንጭልም ቢሆን ተስፋ ፈንጥቆም ነበረ። በሀገራችን የሚካሄደው ሀገራዊ ምርጫ ነፃና ዲሞክራሲያዊ እንዲሆን አስፈላጊ የቅድመ ዝግጅት ስራዎች እንዲሰሩ መንግስት የሚጠበቅበትን ሁሉ ያደርጋል። በአዲስ አበባና አስመራ መካከል ከቃላት እንኪያ ሰላንቲያም ከፍጥጫ ግልምጫም ከጠብ መጎሻሸም ሌላም በአዲሱ ዓመትም አዲስ ነገር እንደማይኖር የፕሬዝደንት ሙላቱ ንግግር ግልጽ ማረጋገጫ ነበረ። ለሰላም የዘረጋነውን እጅ በብሬት የገፋው የሻዕቢያ መንግስት አገራችንን ብቻ ሳይሆን ቀጠናውን በሙሉ ከማተራመስ የቀን ህልምናም ቅዠቱ አልተቆጠበም። ኢትዮ ኤርትራ ድንበር ከ1990 ጀምሮ እንደነበረው ሰላምም ጦርነትም የለም እንዳሰኘም ጥቅምት ተጋመሰም። ቀዝቃዛው ወር ለፍጻሜው ዕለታት ሲቀሩት ግን ከወደ ለንደን በኢትዮጵያ መንግስት ላይ የተሰነዘረው ወቀሳም ፖለቲካ የሚከታተለውን ኢትዮጵያዊ ዓይን ጆሮን ላፍታም ቢሆን ብሪታንያ ላይ ሳያስለግተው አልቀረም። እርግጥ ነው የኢትዮጵያ መንግስት ኢትዮጵያዊ ብሪታንያዊውን ታዋቂ ፖለቲከኛ አንዳርጋቸው ጽጌን ሰንዓ የመላ ይዞ ካስራቸው ወዲህ ብሪታንያ ዜጋዋን ለማስፈታት የሆነ ነገር ማለት ማድረጓ አይቀረምባዎች ወደ ለንደን ማማተራቸውን ያኔም ዛሬም አላቋረጡም። የጥቅምት ማብቂያው ወቀሳ ሰበብ ግን ያንዳርጋቸው መታሰር አልነበረም። በብሪታንያ እርዳታ የሰለጠነም የታጠቀና የተደራጀው የኢትዮጵያ ፖሊስ ሰላማዊ ሰዎችን በተለይ ተቃዋሚዎችን ይገላል፣ ያስራል፣ ያሰቃያል፣ ሴቶችን ይደፍራል መባሉ ነበረ። የጋዜጠኞችና የመብት ተሟጋቾች ትችት፣ ክስና ወቀሳ ያስደነገጠው የብሪታንያ መንግስት ለኢትዮጵያ ጸጥታ አስከባሪ መርጃ ይሰጠው ከነበረው እርዳታም 27 ሚሊዮን ፓውንድ አገደ። በቃ ቀዝቀዝ ያለው የህዳር አየር ሞቅ ቀዝቀዝ በሚለው የሙስሊሞች የየመስጊዱ ተከታታይ ተቃውሞ ለብ ሞቅ እያለ አዝግሞ በፖለቲከኞች የምርጫ ዝግጅት ውይይትና ውዝግብ እየጋመ ስፍራውን ለታህሳስ ለቀቀም። ታሳስ አጋማሽ ባህር ዳር ውስጥ ለተቃውሞ ሰልፍ አደባባይ የወጡ ኢትዮጵያውያን ክርስቲያኖችና ጸጥታ አስከባሪዎች ተጋጭተው በትንሽ ግምት ሶስት ሰው ተገደለ። እዞ ቦታው ጋር ነበር። ሰልፉ ከመዘጋጃ ጀምሮ እስከ ሰልፉ ድረስ አብሮ እናነበር። ያው መሬት አይሸጥም አይለወጥም። ኢህአዴግ ቦታውን እየሸጠው ነው። መሬቱን ለምንድን ነው መሬታችን የሚታረሰው ለባላፍ ልሰጡብን ነው እያለ እየጨሆነ ሌባ፣ ሌባ፣ እንደገና ሻጭ፣ አገር ሻጭ መዝሙሮቹ ነበሩ። ሰልፈኛው አደባባይ የወጣው የኦርቶዶክስ ቤተ ክርስቲያን የምትጠቀምበት ስፍራ ለመንገድ ማስፋፊያ ተብሎ መከልከሉን በመቃወም ነበረ። የኢትዮጵያውያኑ አራተኛ ወር ታህሳስ የተቀረው ዓለም 2014 ሲጠናቀቅ ከኒውዮርክና ናይሮቢ የሰማ ነው የኢትዮጵያ ነፃ ጋዜጠኞች ይዞታም ፕሬዚደንት ሙላቱ ተሾመ መስከረም ላይ ከተናገሩት ፍጹም የሚቃረን መሆኑን የሚያረዳ ብጤ ነበረ ፕሬዚደንቱም እንዲህ ነበር ያሉት በሀገራዊ ዋና ዋና ጉዳዮች ላይ ብሔራዊ መግባባት መፍጠር ያስፈልጋል በዚህ ረገድ መገናኛ ብዙሃን የማይተካ ሚና ይጫወታል በመሆኑም ብዙሃንነት እንዲስፋፋ ተከታታይ ማበረታቻና የርምት ስራዎች ይሰራሉ። ዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ በእንግሊዝኛ ምህጻሩ እንዳስታወቀው ግን የጎርጎሪያኑ 2014፣ በርካታ ኢትዮጵያውያን ጋዜጠኞች የታሰሩበት ብዙ መገናኛ ዘዴዎች የተዘጉበት፣ ከሁሉም በላይ ሰላሳ ያክል ኢትዮጵያውያን ጋዜጠኞች የተሰደዱበት ዓመት ነበረ። በምስራቅ አፍሪካም የሲፒጄ ተወካይ ቶም ሮሆድስ አብዛኞቹ ጋዜጠኞች ወደዚህ ወደ ኬንያ መዲና ናይሮቢ ነው የተሰደዱት። ወደ ዩጋንዳ መዲና ካምፓላም የተሰደዱ ሌሎች ጋዜጠኞችም አሉ። ጥር ባተ ጣይቱ ሆቴል በሳት ጋየ። የአዲስ አበባው ወኪላችን ዮሐንስ ገብረ እግዚአብሔር ተደረሰ። በእሳት አደጋውም ደግሞ ከፍተኛ ጉዳት እንደደረሰ የሆቴሉ የተለያዩ እቃዎች እንደወደሙ፣ ህንጻውም ከፍተኛ ጉዳት እንደደረሰበት ነው። ኢትዮጵያውያን እትጌ ጣይቱን እንደሚዘክሩበት ሁሉ ብሪታንያውያን ደራሲ ኢቪሌይ ዎክና ጋዜጠኛ ቢል ዲድስ ወደ ኢትዮጵያ እያደረጉትን ጉዞና ስለ ኢትዮጵያ የጻፉትን ያስታውስበታል። በዚያ ሆቴል ሁለቱም በሀያዎቹ የእድሜ ክልል ውስጥ በነበሩበት ዘመን ኢጣሊያ ኢትዮጵያን ስትወር ለመዘገብ ኢትዮጵያ በነበሩበት ወቅት ያረፉት ጣይቱ ሆቴል ነበርና ታሪካዊው ሆቴል በእሳት በጋየ ከጥቂት ቀናት በኋላም የእስከያኔው ታላቅ ተቃዋሚ ፓርቲ አንድነት ለፍትህና ለዲሞክራሲ አንድነት ባጭሩ የጠራው የተቃውሞ ሰልፍ በግጭት ድብድብ አሳረገ። አምስት ከተሞች አዲስ አበባን ጨምሮ ሰላማዊ ሰልፍ ጠርተን ነበር ምርጫ ቦርድ አንድነት ፓርቲን በተከፋፈለ ቅስቀሳ እያደረጉ በዚህ በምርጫ ወቅት የፓርቲውን ህልውና ፈተና ላይ የሚጥል ነገር በማድረሳቸው ይህን እንዲቃወሙ ሰልሰጠርተን ነበረና የፓርቲው ተቀዳሚ ምክትል ፕሬዝደንት አቶ ተክላይ እናም ድብደባ ከአርባ በላይ አባሎቻችን ላይ ከፍተኛ የሆነ ድብደባ ተፈጽሟል። የሰባት ወር እርጉስ ክፉኛ ተደብድባለች። የሆቴሉ ቃጠሎ፣ የሰልፍ ድብደባ ወቀሳው ዜና ጋብ ሲል ታሪካዊ ጠላት የሚባባሉት ኢትዮጵያና ግብፅ ሱዳንን መሃል አድርገው የአባይን ውሃ በጋራ ለመጠቀም ታሪካዊ የተባለውን ውል ካርቱም ላይ ተፈራረሙ። የሶስቱ ሀገራት መሪዎች ባጸደቁት ውል መሰረት ኢትዮጵያ በአባይ ወንዝ ላይ የምታስገነባው የኤሌክትሪክ ኃይል ማመንጫ ታላቅ ግድብ በውሃው ፍሰት ላይ የሚያደርሰውን ተጽዕኖ በገለልተኛ ተቋማት ማስጠናት አንዱ ነበረ። ኢትዮጵያዊ የምስራቅ አፍሪካ ፖለቲካ አጥኚ አቶ አቤል አባተ እንዲህ ብለው ነበረ። መረጃዎች እንደሚያመለክቱት ይሄ አማካሪ ድርጅት ለመቅጠር እንደታሰበ ነው። መጋቢት ነበር ወሩ ለግንቦት በታቀደው ምርጫ ሰበብ የተቃዋሚ ፓርቲዎችና የገዢው ፓርቲ ኢህአዴግ የተቃዋሚ ፓርቲዎችና የኢህአዴግ ተቀጽላ ተብሎ የሚታማው ምርጫ ቦርድ ውዝግብ የናረበትም ወር ነበረ። መጋቢት የአንድነት ፓርቲ መሪዎች ለሁለት ተከፈሉ በሚል ሰበብ ብሔራዊ ምርጫ ቦርድ በርካታ መሪዎች የነበሩበትን ቡድን አግዶ ለሁለተኛው እውቅና የሰጠው በዚህ ወር ነበረ። የእስካሁኑ የምክር ቤት እንደራሴ እናም ያኔው የአንድነት ፓርቲ ምክትል ፕሬዚዳንት አቶ ግርማ ሰይፉ በምርጫ እንዳንወዳደር አንችላችሁም ብለው አገዱን፣ አሉ ገዢ ፓርቲና መንግስት አንችላችሁም ብለውን ነው፣ አንችላችሁም ብለውን በሚችሉት በጉልበታቸው አስወጥተው ነው እንጂ አንወዳደር ብለን አይደለም። ሌሎች ተቃዋሚ ፓርቲዎችም ምርጫ ቦርድን እንደወቀሱ ኢህአዴግን እንዳማረሩ ነበረ። የሰማያዊ ፓርቲ አንዱ ነው። የፓርቲው ፕሬዚደንት ኢንጂነር ይልቃል ብዙ ከተናገሩት አንዱ እንዲህ የሚል ነበር። እጩዎችን የመመዝገቢያ ጊዜ አልፏል። ይፋ የማድረጊያ ጊዜ አልፏል። የሰማያዊ እጩ ስንት እንደሆነ እስካሁን ድረስ ግን በይፋ ቦርዱ አላሳወቀም። የሚደንቀው ፓርቲም ይሄ የምርጫ ቦርድ ምክትል ኃላፊ አቶ ወንድሙ ጎላ እንዳሉት ግን ምርጫ ቦርድ የጎላ ቅሬታ አልደረሰውም። እስከያኔ ድረስ ከሰማያዊ ፓርቲና ና ከኦሞ ሕዝቦች የተነሱ ናቸው። የጎሉም ሊባል የሚችሉት ከዚህ በመለስ ግን ምንም መሰረታዊ ሊባል የሚችል ቅሬታ አላጋጠመ። ኢትዮጵያ፣ ግብፅና ሱዳን በተስማሙት መሰረት የህዳሴ ግድብን ስራና የውሃ ፍሰት ያጠናሉ የተባሉት ኩባንያዎችን ለመቅጠር የሶስቱ ሀገራት ሚኒስትሮች ተስማሙ። የህዳሴ ግድብ በታችኞቹ የተፋሰስ ሀገሮች ላይ የሚኖረውን ተጽዕኖ ጥቅም የሚያጠኑ ሁለት አማካሪ ድርጅት መርጠዋል። የኢትዮጵያ የውሃና የኃይል ሚኒስትር አቶ አለማየሁ ተገኑ ሚያዝያ ሁለት ነበረ የኢትዮጵያ ህዝብ ግን ስምምነቱን ለማጤን ጊዜ አላገኘም። ደቡብ አፍሪቃ የተሰደዱ ኢትዮጵያውያን ወሮበሎች በለኮሱት እሳት ጋይተው መሞታቸው አሳዝኖት ሳያበቃ ሊቢያ ውስጥ ሰላሳ ኢትዮጵያውያን የመገደላቸው መርዶም ያንገበግበው ገባ። አይሲስ በሚል እንግሊዝኛ ምህፃረ ቃል የሚጠራው አሸባሪ ቡድን ገሚሱን ኢትዮጵያውያን በካራም የተቀሩትን በጥይት መግደሉ ሐዘን ቁጣውን ድርብ አድርጎት ነበረ። መስቀል አደባባይ ሰልፍ። እንዲህ መታረድ አለበት እንደ ሰው? የዓለም መንግስታት መነጋገር አለበት በዚህ ጉዳይ። ጨንቆናል፣ ጠቦናል። የሀገራችን መንግስት በአስቸኳይ ስደትን ያስቆምልን። በሀገሩ ሰርቶ የሚበላውነ ሀገር ውስጥም ያለው ሰርቶ እንዳይበላ ያደረገው ሀገራችን ላይ እንደው ሰርቶ እንዲበሉ ያርግልን። የተረፉ እህቶቻችን። የቁጣ ሀዘኑ ሰልፍ መንግስትን በመቃወም ተቃውሞው በግጭት ድብደባ፣ እስራት ነበር ያሳረቀውም። ግንቦት ምርጫ ተደረገ ከ36 ሚሊዮን በላይ ህዝብ ድምፅ የሰጠበት 58 የፖለቲካ ፓርቲዎች የተወዳደሩበት ምርጫ በአብዛኛው ሂደቱ ሰላማዊ ነበር ውጤቱም ብዙ አልዘገየም ሰኔ አጋማሽ ይፋ ሆነ የብሔራዊ ምርጫ ቦርድ ሰብሳቢ ፕሮፌሰር መርጋ በቃና ለህዝብ ተወካዮች ምክር ቤት ኢህአዲግ በአምስት መቶ ወንበሮች ላይ ሰማንያ ሁለት ነጥብ አራት ከመቶ ድምፅ በማግኘት በሁሉም ላይ አሸንፏል። የተቀሩትን የምክር ቤት ወንበሮች ደግሞ የኢህአዲግ አጋር የሚባሉት ፓርቲዎች ተቆጣጠሯቸው። ድምር ውጤት ኢህአዲግና ተባባሪዎቹ መቶ ተቃዋሚ ዜሮ ተቃዋሚ ፓርቲዎች የምርጫውን ሂደትና ውጤት መቃወም ማውገዛቸው ግን ዛሬም እንደቀጠለ ነው። የኢትዮጵያ መንግስት ግን ትልቅ እንግዳውን ለመቀበል ሽር ጉዴል ገባ የዩናይትድ ስቴትሱን ፕሬዚደንት ባራክ ኦባማን። ኦባማ ኢትዮጵያን ለመጎብኘት ካቀዱበት ጊዜ ጀምሮ የኢትዮጵያ መንግስት ተቃዋሚዎችና ዓለም አቀፍ የመብት ተሟጋቾች ጉብኝቱም የኢትዮጵያ መንግስት ያደርሰዋል ላሉት የሰብአዊ መብት ረገጣ ይሁንታ ከመስጠት ይቆጠራል በማለት ሲቃወሙት ነበረ። ሁማን ራይትስ ዎች አንዱ ነበር። ኢ ሳ ኢትዮጵያ ተቀናቃኝ ፖለቲካ ኃይሎችን በመደኮስ ከሰሃራ በታች ካሉት አገራት ውስጥ አንጋፋና ሞዴል አገር ናት። የድርጅቱ አጥኚ ጄፍሪ ስሚዝ ኦባማ ኢትዮጵያን ለመጎብኘት ማቀዳቸውን በመቃወም ከኢትዮጵያ ውጪ የሚደረገው ሰልፍ፣ የደብዳቤ አቤቱታም፣ የመገናኛ ዘዴዎች ትችት፣ ወቀሳ በደመቀበት መሀል ኢትዮጵያ ውስጥ ሁለት ትላልቅ ለአንዳንዶች አስገራሚ እውነቶች ተከወኑ። በአሸባሪነት ተከሰው ሦስት ዓመት ግድም የታሰሩት የሙስሊሞች መፍትሔ አፈላላጊ ኮሚቴ መሪዎችና አባላት ከሰባት እስከ ሀያ ሁለት ዓመት የሚደርስ ቅጣት ተፈረደባቸው። ከጠበቆቻቸው አንዱ እንዲህ ብለው ነበር። ሲጀመርም ንጹሕ ነን ብለው የተከራከሩና በፍርድ ቤቱ ጥፋተኛ መባላቸውንም የማያምኑበት ስለሆነ የቅጣት አስተያየትም እንዲቀርብላቸው አልፈለጉም። ብዙዎችን ብዙ ያስገረመው በይግባኝ ሙግት አምስት ዓመት ተፈርዶባት የነበረችው መምህርትና ጸሐፊ ሪዮት አለሙ ድንገት መለቀቋ ነው። የተለቀቀችበትን ምክንያት እንኳንስ ሌላውም እሷም አላወቀችው። አመክሮ አልሞላሽም የቅርታ ይታወቃል በቃ መፈታ ጊዜ ስላለፈ ፈተንሻል ማለ በቃ ወጣ። የተፈረደበት እስረኛ የፍርድ ዘመኑን ሳይጨርስ ምህረትም አመክሮም ይቅርታም ሳይደረግለት ድንገት በመለቀቅ ርዮት በመልቀቅ ኢትዮጵያ የመጀመሪያዎቹ 2007 ደግሞ ልዩ ዘመን ሳይሆኑ አልቀሩም። ርዮት በተለቀቀችበት ዕለት ሌላም አስገራሚ ነገር ነበረ። ጋዜጠኛ ተስፋለም ወልደየስናም አራት ባልደረቦቹ ድንገት ተለቀዋል። ምክንያት ልክ እንደ ሪዮት ዓለሙ እሱም አያውቀውም። ከተፈቺዎች ስም ዝርዝር ውስጥ የኔ የራሴ ምንድን ስም ሰማሁና፣ አይ ይሄ በስህተት ነው ሊሆን የሚችለው ነበረ ብዬ ያሰብኩትና ሲነግሩኝ፣ የራሱ ማመን አልቻልኩም ነበረ። ተስፋ ለምና ከእሱ ጋር የተለቀቁት አራት ባልደረቦቹ ከሌሎች አራት ባልደረቦቻቸው ጋር በድምሩ ዘጠኝ ሆነው መንግስትን ለመናድ ወይም ከአሸባሪዎች ጋር በመተባበር ወንጀል ተጠርጥረው ታስረው ተከሰው የፍርድ ቤት ቀጠሮ እየጠበቁ ነበረ። የሪዮት ዓለሙና የነተስፋ ዓለም መለቀቅ ብዙ እንዳነጋገረ፣ አንዳንዶችን ለኦባማ ጉብኝት እጅ መንሻ ነው እንዳሰኘ፣ የትልቂቱ ሀገር ትልቅ መሪ በናይሮቢ አድርገው አዲስ አበባ ገቡ። ሐምሌ ነበር ወሩ። ጉብኝቱን የተከታተለው የአዲስ አበባ ወኪላችን ጌታቸው ተድላ ኃይሌ ጊዮርጊስ ከዘገበው የቀነጨብነውን ባጭሩ እናሰማችሁ። እንዲያውም እንግዳው በቶሎ ተመልሰው እፎይታ ብናገኝ ሲሉ በርካታዎች ተደምጠዋል። ፕሬዚደንት ኦባማ በአዲስ አበባ ቆይታቸው ኢትዮጵያን አወደሱ፣ የአፍሪቃ መሪዎችን ግን ወቀሱ። As African governments commit to take action, the United States will work with you to combat illicit financing. የአፍሪካ መንግስታት ራሳቸው ቃል ከገቡ በሙስና ህጋዊ ባልሆነ መንገድ የሚዘዋወረን ገንዘብ ለማስቆም በኛ በኩል አብረን መስራት እንችላለን። በስልጣን ላይ ያለ የዩናይትድ ስቴትስ ፕሬዚደንት ኢትዮጵያን ሲጎበኝ ኦባማ የመጀመሪያው ናቸው። የሶስት ቀኑ ጉብኝት አበቃም፣ ሐምሌም ብዙ አልቆየም። ነሐሴ የቀድሞው የኢትዮጵያ ጠቅላይ ሚኒስትር የአቶ መለስ ዜናዊ ሶስተኛ ሙት ዓመት ተዘክሮበት የኢህአዲግ አስረኛ ጉባኤ ተስተናግዶበት የኢትዮጵያውያን ሴት አትሌቶች ድል ከቤጂንግ ተዘግቦበት ተጠናቀቀ። ጳጉሜ አስራ ሦስተኛው አወር ኢትዮጵያውያኑን በኑሮ ውድነት፣ በዋጋ ንረት፣ በበዓል ሸመታ እንዳባተለች በስድስተኛ ቀኗ ለ2008 ቦታ ለመልቀቅ ተገደደች። ነጋሽ መሐመድ ነኝ። መልካም አዲስ ዓመት።